በምስራቅና ምዕራብ ጎጂ ዞኖች ከተፈናቀሉ የጌዶ ብሔር ተወላጆች ውስጥ በመጀመሪያው ዙር 150 ዜጎችን ወደ ቀያቸው ለመመለስ ከትላንት አንስቶ እንቅስቃሴ ተጀምሯል። ይሁን እንጂ ወደ ቀያቸው ከመመለሳቸው በፊት በቀጠናው ያለው የደህንነት ስጋት እንዲቀረፍላቸው ጠይቀዋል። የተፈናቀሉ ዜጎች ይህንን ጥያቄ ያቀረቡት የኦሮሚያና የደቡብ ክልል ከፍተኛ ባለሥልጣናት በገደብ ወረዳ ተገኝተው ከተፈናቃዮቹ ጋር በተወያዩበት ወቅት ነው። ይህ በእንዲህ እንዳለ ዛሬ በምዕራብ ጎጂ ዞን የተገኙት የኦሮሚያ ክልል ምክትል ፕሬዚደንት አቶ ሽመልስ አብዲሳ ተፈናቅለው እዛው ቀርጫ የሚገኙ ተፈናቃዮችን አነጋግረዋል። ዮናታን ዘብዴዎስ ተጨማሪ ዘገባ ከዲላ ልኳል። ከኦሮሚያ ክልል ምስራቅና ምዕራብ ጉጅ ዞኖች የተፈናቀሉ የገዲዮ ብሔር ተወላጆችን ወደ ቀያቸው ለመመለስ ዓላማ ያደረገ የምክክር መድረክ የኦሮሚያና የደቡብ ክልል ከፍተኛ የመንግስት ባለስልጣናት በተገኙበት በገዲዮ ዞን ገደብ ከተማ ከትናንት ጀምሮ የተካሄደ ይገኛል። በዚህ መሰረት ስም በመጀመሪያው ዙር 150 ዜጎችን ወደ ቀያቸው ለመመለስ ከትናንት አንስቶ እንቅስቃሴ ተጀምሯል። በዚህ መድረክ ላይ የተፈናቀሉ ዜጎች ወደ ቀያቸው ለመመለስ የተደረገው ቅድመ ዝግጅትና የቀጠናው ፀጥታ ያለበትን ደረጃ የሚያሳይ ሰነድ ተዘጋጅቶ ለተፈናቃዮች ቀርቧል። ይሁን እንጂ ወደ ሲያደርጋቸው ከመመለሳቸው በፊት በቀጠናው ያለው የደህንነት ስጋትና የሰላም ጉዳይ እልባት እንዲያገኝ ተፈናቃዮች ጠይቀዋል። በቀረበው ሪፖርት ላይ የተፈናቀሉ ዜጎች ሀሳባቸውን ያቀረቡ ሲሆን ተቃውሟቸውን ለከፍተኛ ባለስልጣናት ገልጸዋል። በዚህ መሰረትም በቅ ቅድመ ዝግጅት አለመደረጉና የቀጠናው ሰላም በተመለከተም አንጻራዊ ሰላም አለ ተብሎ ለተፈናቃዮች የቀረበላቸውን ሀሳብ ተቃውመውታል። የቅርጫ ተፈናቃይ አቶ ጎበና ወሬራም በ2010 ላይ ለአራተኛ ጊዜ ተፈናቅለናል። ጎንደሮ ከተደረገ ወዲህ ምንም አይነት ግጭት የለም፣ ምንም አይነት የሰላም ችግር አልነበረም የሚለው ነገር እጅግ በጣም ያምናል። ምክንያቱም ሰው እየሞተ ነው፣ ሰው እየተዘረፈ ነው። እርዳታ የተሰጠው ዋሮ ጠቅላላ ከህዝብ ተዘርፎ ህዝብ ለሶስተኛ እና ለአራተኛ መፈናቀል ተዳርጓል። አቤት ሲባል እዛታች ያለው ወረዳ አስተዳደር የሚሰማ አይደለም። ይሄ የወረዳ ፖሊስ ሶማቴ ቢሎም ለአቤቶታ ሶሲየት እየተቀበለ አይደለም። ይሄ በሆነበት በእውነት ሰላም አለ ሲባል ያመናሉ ነት እግዚአብሔር አሳያችሁ። የቅርጫ ወረዳ ልዩ ጅጋ ቀበሌ ነዋሪ የነበሩትና የ12 ልጆች እናት ወይዘሮ ሲንቀ ደግፌ ወደ ቀያቸው እንዲመለሱ ጥረት መደረጉ እንዳስደሰታቸውና ቀድሞውንም ሲጠይቁ ተነበረው ጉዳይ መሆኑን ጠቅሰው በዜጎች ላይ የግድያ የማፈናቀልና ንብረት የማውደም ወንጀል የፈጸሙ ግለሰቦች ባልተያዙበት ሁኔታ እንደምን ወደ ቀያችን እንመለሳለን ነው ያሉትም። ወደ ቀያችን ከመመለሳችን በፊት ለወደመው ንብረታችን ካሳ እንደሚከፈልና የምንጠልልበት ቦታ እንደሚዘጋጅ ቃል የተገባልን ቢሆንም የተደ። ቅድመ ዝግጅት አለመኖሩን ገልጸው ጉዳዩ ውሃ ቅዳ ውሃ መልሶ ነው ያሉትም። ከዚህ በተጨማሪም አሁንም ቢሆን የደህንነት ስጋትና የአካባቢ ሰላም አለመረጋጋቱን የተናገሩት አቶ አላማዮ በራሶ ምዕራብና ምስራቅ ጉጂ ዞኖች ከታጠቁ ኃይሎች እንዲጸዳና በወንጀሉ እጃቸው አሉ የሚባሉ የመንግስት ሹማምንቶችን ጨምሮ በህግ እንዲጠየቁ ቅድመ ሁኔታ አስቀምጠዋል። እንደ በፊቱ በየቀኑ አራትና አምስት እየተገደለ ስለ አይደለም አንጻራዊ ሰላም አለ እላለሁ። የለውም በሚለው ዙራ ላይ ደግሞ ዛሬ ራሱ ላይ ትንኮሳ አለ። ጋሌ ሰሰወከ ማለት ነው። ከቀበለ ምልሻ አንድ ሰው ተመቷል። ከኦነግ ጋር ተጋጭተው ማለት ነው። ብሊለ ቡኪሳ ላይ ትላንትናው የሁለት ሰው ቡና እየተጨፈጨፈ ነው። ለመግባት ምንም ድርድርና ውይይትም አያስፈልግም። እንደውም ከፈለጋችሁ ሰላማችሁን ብቻ አረጋግጡ፣ እኛ በእግራችን ረግጠን እንገባለን፣ አገራችን ነውና። የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አህመድ ቱሳ በውይይቱ ወቅት እንዳሉት ተፈናቃዮች ያነሷቸው ችግሮች ተጨባጭ ናቸው። በተለያዩ ጊዜም የተፈጸሙ የአፈጻጸም ስህተት እንደማይደገግም ገልጿል። መንግስት በተደጋጋሚ ቃል ይገባል አይፈጽምም የተባለውን ነገር ከዚህም በፊት በጋራ ገምግመን ያ ክፍተት እንዳለ አረጋግጠናል። ያው መንግስት በፌዴራል ደረጃ በክልል ደረጃ የሚሰሩ ስራዎች አሉ፣ ተጓተዋል። በዛ ምክንያት ዜጎች ምናልባትም ከዚህ ቀደም ብሎ ወደ ቦታቸው ተመልሰው መቋቋም ከሚችሉበት ጊዜ በላይ የተራዘመ ጊዜ ወስዷል። ተፈናቃዮች ወደ ቀያቸው ለመመለስ ከፍተኛ ፍላጎት እንዳላቸው ተናግረው ጎጂ ኦሮሞዎችም የተፈናቀሉ ዜጎችን መልሰው ለመቀበል ዝግጁ መሆናቸውን አስታውቀዋል። በዚህ ወቅትም የሰላም ጠባቂ ራሱ ህዝቡ መሆን አለበት ነው ያሉትም። ይህንን ስናደርግ በአመራር ውስጥ የተሰገሰጉ ጥፋተኞችን ቢሆኑ የጸረ ሰላም ሀይሎችን ተጽዕኖ ማስቆም እንችላለን ብለዋል። የደቡብ ክልል ምክትል ሚኒስትርና የክልሉ ሰዋፍትና ፐብሊክ ሰርቪስ ቢሮ ኃላፊ አቶ ኤልያስ ሽኩር በበኩላቸው በቀጣይ ዘላቂ መፍትሄ ለማምጣት ቆም ብለን የምናስብበትና ጊዜ ሳንሰጥ የምንሰራው ጉዳይ ነው ብለዋል። በክልሉም ሆነ በአገር ደረጃ የጸጥታ ችግር በሁሉም አካባቢዎች መኖራቸውን ጠቅሰው በለውጥ ውስጥ የተፈጠሩ ቀውሶች መሆናቸውን ተናግረዋል። እሳቸው ጸረ ሰላም ኃይል በማለት የገለጿቸው የታጠቁ ኃይሎች ችግር መፍጠራቸውን ተናግረው ዘላቂ መፍትሄ ለማምጣት በጋራ መስራት ያስፈልጋል ነው ያሉትም። ሁሉን ነገር በአንድ ጊዜ መፍታት እንደማይቻል የጠቀሱት ምክትል ርእሰ መስተዳደሩ የአገሪቱን አቅም በማድረግ እንደሚፈታና መንግስትም ብቻውን ችግሩን ማቃለል እንደማይችል ገልጸዋል። ችግሩን የሚፈታው ከዚህ ከሰራዊታችን ጋር ህዝቡ ባለቤት ሆኖ በጋራ ሲሰራ ነው የዛ አካል ደግሞ እዚህ ያላችሁ ወገኖቻችን ናቸው። ይህ በእንዲህ እንዳለ ዛሬ በምዕራብ ጉጂ ዞን ቀርጫ ወረዳ የተገኙት የኦሮሚያ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመልስ አብዲሳም የኦሮሚያ መንግስት የተፈናቀሉ ዜጎች ወደ ቀያቸው በሚመለሱበት ወቅት አስፈላጊውን ድጋፍ እንደሚያደርግ ተናግሯል። የክልሉ መንግስት በጥፋተኛ ኃይሎች ላይ ቁርጠኛ እርምጃ እንደሚወስድም አረጋግጧል። በሁለቱ ህዝቦች መካከል የተፈጠረ ግጭት አለመኖሩን የገለጹት ምክትል ፕሬዚዳንቱ የጉጂ ኦሮሞና የገዲዮ ብሄር አንድነትና አብሮነት ማጠናከር እንደሚያስፈልግም ተናግሯል። ከሚያዝያ 17 2011 ዓ ም ጀምሮ የሚያዛ 30 የተፈናቀሉ ዜጎችን ሙሉ በሙሉ ወደ ቀያቸው ለመመለስ እንቅስቃሴ ተጀምሯል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ገዲኦ ዞን ዲላም